ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ሰኔ 27 ጁላይ 4 በአሜሪካ ታላቅ በዓል ነው። የዛሬይቱ ዩናይትድ ስቴትስ የልደት ቀን ኢንዲፔንደንስ ዴይ፣ በራሴ መቆም የነጻነት ቀን አሜሪካ ዘ ቢዩቲፉል ውቢት አሜሪካ። ወደ ኋላ ሙሉውን ዝማሬ ያሰማችኋለሁ። በዓሉን እያከበራችሁ ላላችሁ እንኳን አደረሳችሁ። ሃፒ ደ ፎርዝ። ጤና ይስጥልኝ የተከበራችሁ አድማጮች። ከእሁድ ሰኔ 27 2013 ዓ ም ዝግጅት ጋር ሶሎሞን አባተ ነኝ። የምሽቱ አስተናጋጃችሁ ሲስፋየር ዲል ውድ አፈርም ዘ ሪዲፕሎይመንት ኦፍ ፎርስስ And the complete withdrawal of Eritrean troops and Amhara regional forces. People have died from hunger. People are dying from hunger. First of all, I'd like to express our regret as to the format of today's meeting. We suffer the most from our challenges and gain. ከችግሮቻችን ብዙ ተቆርተናል። ችግሮቻችንን በመፍታትም ብዙ ተጠቅመናል። ይህ እርምጃ ወዳጆቻችን ድጋፍ እንዲያደርጉልንና ጠቃሚ ያልሆኑ ጫናዎች እንዲቀንሱ ማድረግ ነበረበት። የተባበሩት መንግስታት ድርጅት ስለ ኢትዮጵያ ከትናንት በስቲያ ሌሊቱን መክሯል፣ ተከራክሯል። ዘገባ ይዘናል። እስከ ምሽቱ አራት ሰዓት በሚዘልቀው ዝግጅታችን ሌሎችም ቅንብሮች አሉን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ ያስትልኝ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጅት ታየ ነኝ። የትግራይ መንግስት ያወጣው ነው የተባለና ሰባት ነጥቦችን ያዘለ የድርድር ተኩስ አቁም ላይ ለመድረስ በሚል የወጣ የቅድመ ሁኔታዎች ዝርዝር መግለጫ የህወሀት ቃል አቀባይ የሆኑት ጌታቸው ረዳ ዛሬ በትዊተር አሰራጭተዋል። ግለጫው ላይ የመጀመሪያው ነጥብ ወራሪ ያላቸው የአማራና የኤርትራ ኃይሎች ከትግራይ ወጥተው ከጦርነቱ በፊት ወደ ነበሩበት ግዛት እንዲመለሱ ይላል። አክሎም በትግራይ ህዝብ ላይ በጦርነቱ ውስጥ ደርሰዋል ሲል የዘረዘራቸውን የወንጀል አድራጎቶችና ጥፋቶች የሚያጣራ ነጻ አካል በተባበሩት መንግስታት ድርጅት እንዲቋቋምና አጥፊዎች ዓለም አቀፍ የወንጀል ችሎት ፊት ቀርበው እንዲጠየቁ ይጠይቃል። መግለጫው በማያያዝም ለትግራይ ህዝብ በሁሉም አቅጣጫዎች እና ዘዴዎች እርዳታ እንዲደርስ እንዲደረግና በጦርነቱ የተፈናቀሉ ሁሉ ወደ ነበሩበት እንዲመለሱ የሚያሳስብ ሲሆን ህዝቡ ሁሉም የኤሌክትሪክ፣ የቴሌ፣ የባንክ፣ የአየር ትራንስፖርት፣ የትምህርት፣ የጤና፣ የማጓጓዣ፣ የንግድ አገልግሎቶች ሁሉ እንዲመለሱለት እንዲደረግም ጠይቋል። የሀገሪቱ ሕገ መንግስት እንዲከበር እና ወደፊትም ለሚደረጉ ድርድሮች ብቸኛው መንገድ መሆኑ ተቀባይነት እንዲኖረው መስከረም 25 2013 ዓመተ ምህረት የስራ ዘመኑ አብቅቷል ያለው መንግስት በትግራይ መንግስትና በትግራይ ተወላጆች ላይ ያሳለፋቸው ውሳኔዎች እንዲሰረዙና የተወሰዱ እርምጃዎችም እንዲቀለበሱ መግለጫው ጠይቆ ለድርድር የማይቀርቡ ባላቸው በእነዚህ ቅድመ ሁኔታዎች መሰረት ተኩስ አቁም ላይ ለመድረስ የቅድመ ሁኔታዎቹን አፈጻጸም የሚከታተል ነጻ ዓለም አቀፍ አካል የመሰየምን ሀሳብ የትግራይ መንግስት ግምት ውስጥ እንደሚያስገባ አመልክቷል። በነገው ምሽት ዝርዝር ዘገባ ይኖረናል። በሌላ በኩል የአስቸኳይ ጊዜ አዋጅ መረጃ ማጣሪያ የህወሀት የሽብር ቡድን የመከላከያን የተናጠል ተኩስ አቁምና ከመቀሌ መውጣት ተከትሎ መቀሌና በሌሎች የትግራይ ከተሞች ነዋሪዎች ላይ ጥቃት እያደረሰ ይገኛል ሲል መናገሩ ተዘገበ። ጊዜያዊ አስተዳደሩና ከመከላከያ ጋር ተባብራችኋል ባላቸው ላይ ግድያ እየፈጸመ ነው። ይህም የሰብአዊ አቅርቦት እጥረቱን በማባባስ በክልሉ ከፍተኛ ሰብአዊ ቀውስ እንዲፈጠር የሚያደርግ ነው ብሏል መግለጫው። አስከትሎም መንግስት እንዳደረገው ተኩስ አቁም ከማድረግ ይልቅ በሐሰተኛ የድል ፕሮፓጋንዳ ለማታለልና ትኩረት ለማግኘት በሚያደርገው መፍጨርጨር የሰብአዊ ድጋፍ ሰጪዎችንና የዜጎችን ደህንነት ስጋት ውስጥ እየከተተ ነው ሲል የአስቸኳይ ጊዜ መረጃ ማጣሪያ መግለጫው ማመልከቱን ከፋና ብሮድካስት ያገኘ ነው ዜና አውስቷል። የግብጽ ፕሬዚደንት አብደልፋታህ አልሲሲ ከሊቢያ ጋር ሀገሪቱን ከሚያዋስነው ድንበር 135 ኪሎ ሜትር ርቀት ላይ የተገነባ ግዙፍ የባህር ኃይል ሰፈር መረቁ። አብረዋቸው የቅርብ አጋራቸው የሆኑት የአቡዳቢ ልዑል አልጋ ወራሽ ሼክ ሞሐመድ ቢን ዛይድ እና የሊቢያው የአንድነት መንግስት ፕሬዚደንት በምረቃው ላይ መገኘታቸው ተገልጿል። ግብጽ የባህር ኃይል ሰፈሩ የስትራተጂና ኢኮኖሚ ጥቅሞቿን ለማስከበር እንዲሁም ሜዲተራኒያንና ቀይ ባህር ላይ የባህር ኃይል ቁመናዋን ማጠናከሯ በአካባቢው የሚካሄደውን ከህግ ውጭ የሆነ ፍልሰት ለመከላከል እንደሚረዳት ተናግራለች። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ደቡባዊ ፍሎሪዳ ውስጥ በአንድ ጎኑ የተደረመሰውን ባለ 12 ፎቅ ኮንዶሚኒየም ህንፃ የቀረውን ክፍል ለማፍረስ ዝግጅት እየተደረገ መሆኑ ተገልጿል። ባለሙያዎች ህንፃው በአንድ ጎኑ ከፈረሰ ወዲህ ጥንካሬ የጎደለው በመሆኑ በከባድ ንፋስና ከውቅያኖስ ላይ በሚነሳ ማዕበል ተናውጦ በራሱ ሊፈርስ ይችላል የሚል ስጋት አድሮባቸዋል። ፊሊፒንስ ውስጥ ቢያንስ 85 ሰዎች ያሳፈረ ወታደራዊ አውሮፕላን መከስከሱ ተገለጸ። እየነደደ ካለው የአውሮፕላኑ ስብርባሪ ውስጥ እስካሁን 15 ሰዎች በሕይወት ለማውጣት መቻሉን የደረሰን ዜና አስታውቋል። ዛሬ ዩናይትድ ስቴትስ የነጻነት በዓሏን በማክበር ላይ ነች። በየአመቱ እንደ አውሮፓውያን አቆጣጠር ሐምሌ አራት ጁላይ ፎር የሚከበረውን በዓል ቤተሰቦችና ማህበረሰቦች አብረው የሚያሳልፉት ከተሞች በሰልፎችና በርችቶች የሚያከብሩት በዓል ነው። የዘንድሮ በዓልም በኮቪድ-19 ምክንያት በወጡ ገደቦችና የጥንቃቄ መመሪያዎች ምክንያት ከአንድ ዓመት በላይ ያልተገናኙ ቤተሰቦችና ጓደኛሞች ለመጀመሪያ ጊዜ የሚተያዩበት እንደሚሆን ተገልጿል። መጨረሻም ዜና እረፍት፣ የሺዎች እናት ተብለው የሚታወቁት ስመ ጥሯዋ የበጎ አድራጎት ሰው ወይዘሮ አበበች ጎበና አረፉ። የሰማኒያ አምስት ዓመቷ ወይዘሮ አበበች ጎበና በቅርቡ በኮቪድ 19 ምክንያት በጳውሎስ ሆስፒታል ጽኑ ህሙማን ክፍል ሲረዱ ቆይተው ዛሬ ጠዋት ማረፋቸውን ከፋና ብሮድካስት ያገኘ ነው ዜና አመልክቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ፣ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ25 ሜትር ባንድ በ11610 እና በ1270 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሰኔ 27 2013 ዓ ም ምሽት ፕሮግራም ነው። እንግዲህ እኮ ሰዎችን ብዙ ችግር አለ። አብሮ መኖር ቀላል ነገር አይደለም። እንግዲህ ዴሞክራሲ እንግዲህ የአብሮ መኖር ስልት ነው። አንዱ ምንድን ነው፣ እንዴት አርገን ተቻችለን እንኖር ብሎ የሚጀመርበት አስተዳደር ነው። ስለ ዩናይትድ ስቴትስ መንግሥት መዋቅርና አሰራር ዘገባ አለን። አሁን ወደ መጀመሪያው ዝግጅት እንዝለቅ። የተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት ኢትዮጵያ ላይ አመሸ። የተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት በኢትዮጵያ የትግራይ ጉዳይ ላይ ከትናንት በስተያ ሌሊት ለመጀመሪያ ጊዜ በይፋ ያደረገው ስብሰባ ያለ ስምምነት ተጠናቋል። ኬኔዲ አባተ ከአዲስ አበባ ዝርዝሩን ይዟል። በዩኤስ አሜሪካ በዩኬና በአየርላንድ ጥያቄ የተባበሩት መንግስታት የጸጥታው ምክር ቤት አባላት ሰላምና ደህንነት በአፍሪካ በሚል አጀንዳ በኢትዮጵያ የትግራይ ክልል ጉዳይ ላይ ለመጀመሪያ ጊዜ ይፋዊ ስብሰባ አድርገዋል። በፈረንሳዊው የጸጥታው ምክር ቤት የሐምሌ ወር ተረኛ ፕሬዚደንት ኒኮላስ ዴ ሪቪየር በተመራው በዚህ ስብሰባ ላይ ለመንደርደሪያ የሚሆነውን የመጀመሪያውን የመናገር ዕድል ያገኙት የተመድ የፖለቲካና የሰላም ግንባታ ጉዳዮች ምክትል ዋና ጸሐፊ ሮዝመሪ ዲካርሎ ኢትዮጵያ በወሳኝ ምዕራፍ ላይ ትገኛለች ብለዋል። አሜሪካዊቷ ዲፕሎማት ኢትዮጵያን በመፈታተን ላይ ያሉ ጉዳዮች ሁሉን አቀፍና ዘላቂ በሆነ መንገድ መቀረፍ እንዳለባቸው ገልጸዋል። ይህንና ለማድረግ የሚያስከትለው መዘዝ አስከፊ ሊሆን ይችላል ሲሉም ነው የተናገሩት። ከስምንት ወራት ግጭት በኋላ የኢትዮጵያ መንግስት በጎርጎሮሳውያኑ ሰኔ 28 የተናጥል ተኩስ አቆም ማወጁን ተከትሎ ሰራዊቱ ከመቀሌ መውጣቱንና በምትኩ የትግራይ መከላከያ ኃይል መቀሌን ጨምሮ ሌሎች ከተሞች ችንም መቆጣጠሩንም ጠቅሰዋል። ፕሬዝደንቱን ጨምሮ የትግራይ ክልል የቀድሞ አመራሮች ወደ መቀሌ መመለሳቸውን ሪፖርቶች እንደሚያመለክቱም የተናገሩት ሮዝመሪ ዲካርሎ የትግራይ ኃይሎች የተኩስ አቁም ስምምነት ማድረግ እንዳለባቸው አሳስበዋል። የትግራይ መከላከያ ኃይል ገና ተኩስ ለማቆም አልተስማማም። ከባድ ክስተቶች መኖራቸውን የሚገልጹ ሪፖርቶች ባይኖሩም ሰብአዊ ድጋፍ ለማድረግ የሚያስችሉ መሰረታዊ አገልግሎቶች የሉም። መቀሌ የኤሌክትሪክ ኃይልና ኢንተርኔት የለም፣ መሰረተ ልማቶችም ወድመዋል። ወደ አካባቢው ለመግባትም ሆነ ለመውጣት በረራ የለም። በሌላ የትግራይ ስፍራ የነበረው የኤርትራ ሰራዊት በድንበር አካባቢ ወደሚገኙ አዋሳኝ ስፍራዎች ወጥቷል። የትግራይ ኃይሎች ወደፊት እየተጓዙ ቢሆንም በምዕራብ ትግራይ የአማራ ኃይሎች ባሉበት ናቸው። የአማራ ብልጽግና ፓርቲ ሰኔ 29 ባወጣው መግለጫ የትግራይ ኃይል በምዕራብ ትግራይ ግዛት ለማግኘት እንዳይሞክር አስጠንቅቋል። ባጭሩ ተጨማሪ ግጭቶች ሊኖሩና ከፍተኛ የጸጥታ ችግር ሊኖር ይችላል። ይህም እጅግ አሳሳቢ ነው። የተኩስ አቁም አዋጁ ህወሀትን ጨምሮ ሁሉም የግጭቱ አካላት ሊጠቀሙበትና ሊተገብሩት የሚገባ እድል ነው። በመሆኑም ህወሀት የተኩስ አቁሙን በአስቸኳይና We urge the TDF to endorse the ceasefire immediately and completely. አሁን ላይ አንገብጋቢው ጉዳይ የሰብአዊ ድጋፍ ማድረስ መሆኑንም ያነሱት የተመድ የፖለቲካና የሰላም ግንባታ ጉዳዮች ምክትል ዋና ጸሐፊ ሮዝመሪ ዲካርሎ በትግራይ ያለው የምግብ እጥረት እየተባባሰ መምጣቱና የተከዜ ድልድይ መሰበሩ ችግሩን ይበልጥ እንደሚያባብሰው አንስተዋል። የተኩስ አቁም ስምምነት ላይ መድረስ የሰብአዊ ችግሮችን ከመቅረፍ ባለፈ ለሀገሪቱ ሁለንተናዊ ፈተናዎች ፖለቲካዊ መፍትሄ ለማበጀትም ጠቃሚ መሆኑን በአጽንኦት ገልጸዋል። ከዚህ አንጻር የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የፌዴራል መንግስት የምርጫ ውጤት ከተገለጸ በኋላ ሁሉን አቀፍ ውይይት ለማድረግ መዘጋጀቱን በተመለከተ ትናንት ለዲፕሎማቶች የሰጡትን መግለጫ አድንቀዋል። ከግጭቱ ጋር በተያያዘ የተከሰቱ የሰብአዊ መብት ጥሰቶችን ለመመርመር የሚደረገውን ጥረት መንግስት እንደሚደግፍ አቶ ደመቀ ማረጋገጣቸውንም በአድናቆት ገልጸዋል። በትግራይ ያለው የሰብአዊ ቀውስ ችግር በፍጥነት እየተባባሰ መምጣቱን የገለጹት ደግሞ የተመድ የሰብአዊ ጉዳዮች ተጠባባቂ ምክትል ዋና ጸሐፊና የአስቸኳይ ጊዜ እርዳታ አስተባባሪ ራሜሽ ራጃ ሲንጋም ናቸው። ሁለት ሚሊዮን ሰዎች እስካሁን ከአካባቢያቸው ተፈናቅሏል። አምስት ነጥብ ሁለት ሚሊዮን የሚጠጉ ሰዎች ደግሞ ሰብአዊ ድጋፍ ፈልጋሉ። ከእነዚህም ውስጥ አብዛኛዎቹ ሴቶችና ሕጻናት ናቸው። በግጭት ምክንያት የምግብና የደህንነት ችግሮች መባባሳቸውና ረሃብ እየጨመረ መምጣቱ በጣም አሳሳቢ ነው። ከ400 ሺህ በላይ ሰዎች ወደ ረሃብ ተሸጋግረዋል ተብሎ የሚገመት ሲሆን ሌላ 18 ሚሊዮን ሕዝብ ደግሞ የረሃብ አፋፍ ላይ ይገኛል። አንዳንዶቹ ቁጥሩ ከዚህም እንደሚጨምር እየጠቆሙ ነው። ከዚህም በተጨማሪ ወሲባዊና ጾታን መሰረት ያደረጉ ጥቃቶች በስፋት መፈጸማቸውን ጠቁመው በዚሁ የጥቃት ጉዳይ ከ1200 በላይ ሪፖርቶች መቅረባቸውን አንስተዋል። በግጭቱ የተሳተፉ ሁሉም አካላት በአለም አቀፍ ህግ መሰረት ኃላፊነታቸውን እንዲወጡም ነው የጠየቁት። በቅርቡ ከተገደሉት ሶስት የድንበር የለሽ ሐኪሞች አባላት ውጭ 12 የረድኤት ሰራተኞች መገደላቸውን አስታውሰው ለረድኤት ሰራተኞች አስፈላጊው ትብብርና ጥበቃ እንዲደረግ እንዲሁም ሁሉ አካላት ግጭት ከማባባስ እንዲቆጠቡም አሳስበዋል። የተባበሩት መንግስታት ሁለት ተቋማት ባለስልጣናት የሰጡትን መግለጫ ተከትሎ የጸጥታው ምክር ቤት ቋሚና ተጠባባቂ አባል ሀገራት የየራሳቸውን አቋም አንጸባርቀዋል። በተባበሩት መንግስታት የአሜሪካ አምባሳደር ሊንዳ ቶማስ ግሪንፊልድ ባደረጉት ንግግር የጸጥታው ምክር ቤት በቅርብ ወራት በዝግ ያደረጋቸው ስብሰባዎች በትግራይ ክልል ስላለው ረሃብ፣ መፈናቀል፣ የንጹሐን ግድያ፣ የረዴት ሰራተኞች መገደል፣ ጾታዊ ጥቃትና መሰል ችግሮች ከተመድ ተቋማትና መንግስታዊ ካልሆኑ ድርጅቶች ሪፖርቶችን ማዳመጡን በመንደርደሪያነት አንስተዋል። በዚህ ሳምንት የኢትዮጵያ መንግስት ይፋ ያደረገው የተኩስ አቁም ለሰብአዊ ዓላማ መሆኑ እንደተገለጸ ያስታ የሚታወሱት አምባሳደር ሊንዳ መንግስት ተኩስ በማቆም በትግራይ የተከሰተውን ሰብአዊ አደጋ ለመቅረፍ ማሰቡን አሁን በተግባር ማሳየት አለበት ብለዋል። በመቶ ሺዎች የሚቆጠሩ ሰዎችን ከሞት ለመታደግ መንግስት ያልተገደበ ሰብአዊ ተደራሽነትን ማረጋገጥ እንዳለበትም ነው የተናገሩት። የኢትዮጵያ ወታደሮች ከመቀሌ ሲወጡ የሰብአዊ እርዳታ ድርጅቶችን ጽህፈት ቤቶች መዝረፋቸውንና የመገናኛ መሳሪያዎችን ማውደማቸውን ገልጸው የተዘረፉ ሁሉም መሳሪያዎች መመለስ አለባቸው ሲሉም ተናገሩ ተናግረዋል። በትግራይ ችግር ላይ ላሉ ሰዎች ከቀደሙት ጊዜያት በላይ አሁን መድረስ እንደሚያስፈልግ ጠቁመው፣ ሁሉም አካላት እውነተኛ የተኩስ አቁም ስምምነት ለማድረግ እንዲደራደሩም ጠይቀዋል። በድጋሚ መድረስ እንፈልጋለን። እርዳታ እንፈልጋለን። እኛም ግጭቱን ማስቆም ያስፈልገናል። በተጨማሪነት ከማባባስ ይልቅ ሁሉም ወገኖች ለእውነተኛ የተኩስ አቁም ስምምነት እንዲደራደሩ፣ ከዚያም ያንን የተኩስ አቁም እንዲያከብሩ እንፈልጋለን። ግልጽ ለማድረግ ይህ የትግራይን ኃይሎችንም ያጠቃልላል። እነሱም ዓለም አቀፍ የሰብአዊ ሕጎችን እንዲጠብቁና በህጋዊ ማዕቀፎች ውስጥ በሰላማዊ መንገድ ለሰላም እንዲሰሩ ማሳየት አለባቸው። ክልሉ ውስጥ ስላሉ ሌሎች ኃይሎች ተግባራትም ማወቅ ያለብን ብዙ ነገር አለ። ለጊዜው በመንግስት የተኩስ አቁም አዋጅ ስራ ላይ በመዋል ውድ እድል አለን። ሰላምን የምናረጋግጥበት ጊዜ አሁን የጸጥታው ምክር ቤት አባላት ይህንን የተኩስ አቁም አዋጅ የዘላቂ ሰላም የውይይትና የእርቅ አካል አድርገው ሊተረጉሙ ይችላሉ ያሉት አምባሳደር ሊንዳ ቶማስ ግሪንፊልድ በግጭቱ የተሳተፉ ወገኖች ይህንን እድል መጠቀም ካልቻሉ የኢትዮጵያ ሕዝብ ላይ የሚያስከትለው መዘዝ አስከፊ ይሆናል ብለዋል። የተኩስ አቁም ስምምነቱ ትርጉም እንዲኖረው የኤርትራ ወታደሮችና የአማራ ኃይሎች ሙሉ በሙሉ ከትግራይ መውጣታቸው እንዲረጋገጥም ጠይቀዋል። Deal would affirm the redeployment of forces and the complete withdrawal of Eritrean troops and Amhara regional forces. ትርጉም ያለው የተኩስ አቁም ስምምነት ኃይሎችን ዳግም ማሰማራትና የኤርትራ ወታደሮችንና የአማራ ክልል ኃይሎችን ሙሉ በሙሉ መውጣታቸውን ያረጋግጣል። ያልተገደበ ሰብአዊ ተደራሽነትን ያመቻቻል። የኢትዮጵያ የውስጥም ሆነ የውጭ ድንበሮች በኃይልና ሕገ መንግስቱን በጣሰ መንገድ እንደማይለወጡ ያረጋግጣል። በተጨማሪም ለችግሩ ፖለቲካዊ መፍትሄዎችን ለማምጣት ለውይይት መሰረት መጣል አለበት። ኢትዮጵያውያን መከፋፈልን ለማስወገድ ለድርድር ዝግጅ ጁ መሆን እንዳለባቸውም ያላቸውን አቋም ገልጸዋል። በዚህ ረገድ አሜሪካ ድጋፍ እንደምታደርግም ነው የተናገሩት። ከአምባሳደር ሊንዳ ጋር በአብዛኛው ተመሳሳይ አቋም ያንጸባረቁት የዩናይትድ ኪንግደም ተወካይ ታሪክ አህመድ ሀገራቸው የኢትዮጵያ መንግስት ያወጀውን የተናጥል ተኩስ አቁም እንደምታደንቅ ገልጸው ሁሉም አካላት ግጭቱን የሚያቆሙበት እድል ስለመፈጠሩ ተናግረዋል። ሰዎች በረሃብ ሞተዋል፣ እየሞቱም ነው። ሰዎች የሚፈልጉትን እርዳታ ካላገኙ በስተቀር መሞታቸው ይቀጥላል። ይህ ሰው ሠራሽ ረሃብ ስለሆነም እርምጃ መውሰድ አለብን። በዚህ ረገድ ዩኬ የኢትዮጵያ መንግስት ያወጀችውን የአንድ ወገን የተኩስ አቁም ስምምነት በደስታ ትቀበላለች። ሁሉም ወገኖች የኢትዮጵያ ፌዴራላዊ መንግስት፣ የትግራይ መከላከያ ሰራዊት፣ የአማራ ታጣቂዎችና የኤርትራ መከላከያ ሰራዊት የአመፅና የስቃይ አዙሪት ለማስቆም እድል አላቸውም። ይህንን እንዲያደርጉ እናሳስባለን። የኢትዮጵያ መንግስት በጠየቀው መሰረት የኤርትራ ኃይሎች እንዲወጡም ጥሪ እናቀርባለን። ወትሮውንም ከአሜሪካና አጋሮቿ የተለየ አቋም በመያዝ የምትታወቀው ሩሲያ የጸጥታውን ምክር ቤት ስብሰባ አካሄድ ተችታለች። በተመድ የሩሲያ ቋሚ መልእክተኛ ቫሲሊ ኔቤንዚያ የምክር ቤቱ አባላት ስብሰባውን በትግራይ ያለውን ችግር ይበልጥ ለማባባስ እንዳይጠቀሙበት አሳስበው ችግሩ የኢትዮጵያ የውስጥ ጉዳይ መሆኑን ተናግረዋል። በመግቢያዬ በዚህ ስብሰባ ቅርጸት ማዘንን ለመግለጽ ይሞክራለሁ። እናም ባልደረቦቻችን ቀድሞውንም የተወሳሰበውን የትግራይን ሁኔታ የበለጠ ለማተራመስና እዛ ያሉ የፌዴራል ባለሥልጣናት የፖለቲካ አቋምን ለማዳከም እንዳይጠቀሙበት አስጠነቅቃለሁ። ዛሬ ከግምት ውስጥ የሚገቡ ጉዳዮች በማንኛውም መንገድ የኢትዮጵያ የሀገር ውስጥ ጉዳይ ናቸው። ስለዚህ ጉዳይ አንርሳ። የተወሳሰበውን ወታደራዊና ፖለቲካዊ ሁኔታ በቅርበት እንከተላለን። የኢትዮጵያ ፌዴራላዊ መንግስት ሰኔ 28 የወሰደው አስቸኳይ የአንድ ወገን የተኩስ አቁም ውሳኔ ወደ ትክክለኛው አቅጣጫ ለመሄድ አንድ እርምጃ ነው ብለን እናምናለን። የኢትዮጵያ ወዳጅ የሆኑ ሀገራት ሁሉ ሰላምን ለማረጋገጥ የኢትዮጵያ መንግስት የሚወስዳቸውን እርምጃዎች እንዲደግፉም ጠይቀዋል። የተባበሩት መንግስታት ተቋማት በትግራይ ያለውን የማህበራዊ ኢኮኖሚ ችግር ለመቅረፍ ተጨማሪ ጥረት እንዲያደርጉም ነው የጠየቁት። የትግራይ ሁኔታ የኢትዮጵያ ውስጣዊ ጉዳይ መሆኑ መዘንጋት የለበትም ያሉት የሩሲያው ተወካይ የኢትዮጵያን መንግስት ለመክሰስና ለመቅጣት ከማሰብ ይልቅ መደገፍ ያስፈልጋል ብለዋል። ቻይናም ከሩሲያ ጋር የሚስማማ አቋም ነው ያራመደችው። የጸጥታው ምክር ቤት ተለዋጭ አባል የሆኑ ሌሎች የአፍሪካ ሀገራትን ጭምር በመወከል ንግግር ያደረጉት በተመድ የኬንያ ቋሚ ተወካይ አምባሳደር ማርቲን ኪማኒ በጸጥታው ምክር ቤት ይፋዊ ስብሰባ መደረጉን በመቃወም ምክር ቤቱ አፍሪካውያን የራሳቸውን ችግር የሚፈቱበትን እድል መስጠት አለበት ብለዋል። ከችግሮቻችን ብዙ ተጎድተናል። ችግሮቻችን በመፍታትም ብዙ ተጠቅመናል። ስለዚህ የጸጥታው ምክር ቤትና አባላቱ ይህ ክርክር አፍሪካዊ መፍትሄዎችን መደገፍና ማበረታታት እንዳለበት መረዳት አለባቸው። አፍሪካ ከገነባቻቸው መሳሪያዎች መካከል የአፍሪካ የሰብአዊ መብት ኮሚሽን አንዱ ነው። ሰኔ 17 የትግራይ ሰብአው ቀውስ አጣሪ ኮሚቴ ተቋቁሟል። እኛ እንደ አፍሪካ አሁንም ይሁን ወደፊት ይህ ክርክር ኢትዮጵያና ህዝቦቿን ወደሚያሳንስ ሁኔታ መቀየሩን አንደግፍም። አሁን ጊዜው ጥንቃቄ የተሞላበት ዲፕሎማሲ የምንከተልበት፣ ሰብአዊ ድጋፍ የምናጠናክርበት፣ ሰዎችን የምናስቀድምበት ቀጠናው መረጋጋት የምናደንቅበትና አሳሳችና የሐሰት መረጃዎችን የምንቀለብስበት መሆን አለበት። ይህ ይፋዊ ስብሰባ የተጠራበት ምክንያት እንዳስደነቃቸው የገለጹት በተመድ የኢትዮጵያ ቋሚ መልእክተኛ አምባሳደር ታያት ቀስላሴ ስብሰባው የኢትዮጵያ መንግስት በትግራይ ያለውን ችግር ለመፍታት ወሳኝ እርምጃ በወሰደበት ማግስት መጠራቱን አስታውሰዋል። ይህ የመንግስት እርምጃ አጋሮቻችን ጠቃሚ ያልሆነ ጫናቸውን ቀንሰው እንዲደግፉን ማድረግ ነበረበት ብለዋል። ስ ር ን ስ ይህ እርምጃ ወዳጆቻችን ድጋፍ እንዲያደርጉልና ጠቃሚ ያልሆኑ ጫናዎች እንዲቀንሱ ማድረግ ነበረበት። ለሰላም በሚል ለወሰንነው ከባድ ውሳኔ ዕውቅና በመስጠታችሁ ለሁላችሁም አድናቆታችንን መግለጽ እንፈልጋለን። ወታደራዊ እንቅስቃሴ ለማቆም የተደረገ ውሳኔ በትግራይ ለሚከናወኑ ሰብአዊ ተግባራት ምቹ ሁኔታ እንደሚፈጥር ተስፋ የተደረገበት ሲሆን ለሁሉም አቀፍ ብሔራዊ ውይይትም በር ይከፍታል። የጸጥታው ምክር ቤት አባላት በኢትዮጵያ ያሉትን የተለያዩ ፈተናዎች በአግባቡ በመረዳት የሀገሪቱን ጥረት እንዲደግፉም አምባሳደር ታዬ ጥሪ አቅርበዋል። ምክር ቤቱ ለመጀመሪያ ጊዜ በኢትዮጵያ የትግራይ ጉዳይ በይፋ ያደረገው ስብሰባ ከዚህ ቀደም በዝግ እንዳደረጋቸው ስድስት ስብሰባዎች ሁሉ ያለ ስምምነት በልዩነት ተጠናቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ ለዘገባው። ወደ ተከታዩ ዝግጅት እንዝለቅ። ሰሞኑን ወደ ኢትዮጵያ ተጉዞ የተለያዩ አካባቢዎችን የተመለከተው ባልደረባ የደረጀ ደስታ ወደ ሁመራ፣ ማይካድራ፣ ዳንሻና አካባቢዎቻቸውም ዘልቆ ነበር። አካባቢው በፌዴሬሽኑ የክልላዊ መንግሥታት አወቃቀር ምዕራባዊ ትግራይ ዞን ተብሎ የሚጠራ ቢሆንም የአማራ ክልልም በአካባቢው ላይ የይገባኛል ጥያቄ እንዳለው ይታወቃል። ባለፈው ጥቅምት መጨረሻ ጦርነቱ ሲቀሰቀስ አካባቢው ማንነታችን አማራ ነው በሚሉ ነዋሪዎችና በአማራ ሚሊሽያ ተይዟል። ደረጀ እዚያ ያገኛቸውንና የጊዜያዊ አስተዳደሩና የጸጥታው ኃላፊ ነኝ የሚሉትን ኮሎኔል ደመቀ ዘውዴን አነጋግሮ ነበር። አዳምጧቸው። በዚህ በጊዜው አስተዳደር መራር አባል ሆኜ ነው እዚያ ያለው። በወልቃይ ተገዴ መራር ዞን ሰላም እና የደህንነትን ጸጥታ ኃላፊ እና ዞን ምክትል አስተዳዳሪ ነኝ የወልቃይት ጠገዴ የወሰነ የማንነት ጉዳይ በተመለከተም ሰብሳቢ ነኝ። ያው ጊዜያዊነት፣ ግን አሁን እዚህ ስራ ነው ያለሁት። የትኞቹ ግዛቶች ናቸው በእርሶ አስተዳደር ስያለ? በወልቃይት ጠገዴ ሰቲት ሁመራ የሚለው ዘጠኝ ወረዳዎች አሉት። ሶስት አበይት ወረዳዎች አሉት። አምስት የከተማ አስተዳደሮች አሉት። አንድ መካከለኛ የገጠር ወረዳ አስተዳደር አለው። እና አጠቃላይ ዘጠኝ ወረዳዎች ይኖርታል። ምን ምራለን ይህን አካባቢ ነው። እነዚህ ሁሉ አሁን የጸጥታቸው ሁኔታ ምን ይመስላል? በሁሉ በጣም ሰላም ነው። እስካሁን ዞኑ እጅግ ካሉት ዞኖች ሰላማዊ ዞን ቀጠና ከሚባል አካባቢ ነው። አካባቢው በርከት ያለ ይፈድራል። ጸጥታም አካልም አለ። የክልሉ ጸጥታም አለ። የዞኑ ጸጥታም የወረዳ ጸጥታዎችም አሉ። ስለዚህ የተደራጀ ነው። ህዝቡም ትላንትና እንዲደራጅ ያልተፈቀደለትን ተፈቅዶለት በጊዜያዊ አስተዳደር ተደራጅቱ ራሱን የመጠበቅ ህዝቡ ራሱን ነቅቶ እየጠበቀ እስካለ እስካሁን በዚህ አስተዳደረኛ ከመጣን ጀምሮ ምንም አይነት የጸጥታ ችግር አልገጠመንም ማለት ነው። ሰሞኑን የሚነገር ነገር አለ፣ በዚህ በሱዳን በኩል ሾልኮ የገባ ሀይል ስላለ አንዳንድ የጸጥታ ችግር አለ፣ በተለይ ሁመራም አካባቢና በዚህ እርስዎ በሚያስተዳድሯቸው አካባቢዎች የሚል ነገር ሰምቻለሁኝ። ምንም ፀጥታ ችግር የለም። ከሱዳን የገባው ያው በሚዲያ እንዳየኸው 320 ጠላትን ገብቷል ትግራይ ገብቶ እንደገና የሽብር ስራም ለመስራት በዚህ ቀጠና ለማለፍ ነበር ያሰበው። የአካባቢ ማህበረሰብ እና የመከላከያ ወታደሮችም በጥምር በተደረገው እንቅስቃሴ ወደ 19 አሸባሪውን ተማርኳል፣ ሌላውን እንዲደመሰስ ተደርጓል። ይሄ አንደኛ የዞኑም በአካባቢ ያለ ፀጥታ የፌዴራልም የክልሉም የዞንም ፀጥታ ጥንካሬ ነው የሚያሳየው። ይህን ሀይል ሁለተኛ የጥፋት ስራ እንዳይሰራ ስራ ተሰርቷል ማለት ነው። ስለዚህ ይህም ተደረገ እንጂ በአካባቢው ግን የፈጠረው የጸጥታ ተጽዕኖ ምንም አይነት የለም። በአካባቢ ውስጥ የሚኖረው የማህበረሰብ ሁኔታ ምን ይመስላል? አሁን ለምሳሌ ሁመራ ውስጥ አንዳንድ አዳዲስ ቦታ እናለ ቀደም ሲሉ የነበሩ ቦታዎች አሉ። አንዳንዱ ቦታ ባዶ ቦታዎች ይታያሉ። አንዳንድ ቦታ ደግሞ ያው ህዝቡ እንዳለ ነው እና የዚህ የከተሞች እንግዲህ ያየሁት ከተማ ይህን ሁመራ ብቻ ነው ሌሎቹን አላየሁ እና ይህንን ሊገልጹ ልኝ ይችላሉ ምክንያቱም እንደሆነ ይህን ባሩን ከተማ ይታወቅ ከሆነ ቀደም ሲል ሰቲት ሁመራ የሚታወቁ ከ1984 በፊት የነበሩ ብዙዎቹ የአማራ ተወላጆች ማህበረሰብ የነበረበት ነው። ተነ ከመጣ በኋላ 1984 በኋላ ግን ይህን ነባሩን ማህበረሰብ በተለያየ መልኩ እያጠፋ እያሳደደ፣ በግልባጭ ደግሞ የትግራይ ተወላጆች አካባቢውን እንዲቆጣጠሩት ስራ ተሰርቷል ማለት ነው። ስለዚህ አዳዲስ ቤቶች የተሰሩት በተለይ ተጀምረው ተጀምረው የቆሙትን የትግራይ ሰዎች በኋላ የሰሯቸው ደግሞ ለአካባቢ ለማልማት ብቻም ሳይሆን ብድርን ለማግኘት ተብሎ የተሰሩ ይመስላሉ። አይቀጥሉም፣ አይጨምሩም አሉ እነዚህ በድሮ ጀምሮ የቆሙ ናቸው እና ነባሩ መንደር ግን ባላባቱ በፊት የነበረ የሰራቸው ቤቶችና ከተማ እንደሆኑ ነው። አሁን እርስ እዚህ ሶስቱ በተለየ ወልቃይት የዚህ የሰቲትና የጠገድ መሰል እነዚህ ሶስቱ ትግራይ ክልል ነው። በአሁኑ ስርዓት ያሉት አሁን የሚታወቁት በዛ ነው። አሁን ያለው ደግሞ ጊዜ ሁኔታ ነገሮች እስኪፈቱ ድረስ እዛ መንገድ ነው ያለ የሚመስለው እና እስኪ ያለው ሁኔታ ንገሩ ስያለ ጉዳዩ አሁን ብቻም ሳይሆን የወልቃይት ጠገዴ ማህበረሰብ ቀደም ሲል ትህነግነዚ አካባቢ ቶ በጉልበት ለማስተዳደር ሲሞክር ተቃውሞው በተለያየ መልኩ ገልጿል። ይህን ተቃውሞውን እነኛው ጎንደሬዎች፣ አማራዎች ነን በማለቱ ምክንያት የሚታወቁ ባላባቶች እንደጠፉ በመሳ አይደለም፣ በሺ የሚቆጠሩ ሰዎችን ጠፍቶብናል። እነዚህ እስካሁን ምላሽም አላገኘንም። ትህነ ግን ተደጋጋሚ በህግ ጠይቆ አስገድዶም የት እንደገባ ማህበረሰብ እንዴት እንደጠፋ ማብራራት የሚቻልበትን ሁኔታን እኛም አላገኘንም። እንደ ማንነት ጥያቄዎች ኮሚቴዎች ይህን ጉዳይ ለዓለም አቀፍም ላገራቀፍም አቤቶቻችን አቅርበናል። አሁን በአጋጣሚ ወልቃይት ጠገዴ ብዙ ማይካድራ አሁን የቀርቡ አይተሃል። ብዙ ማይካድራዎች ግን ይህን ህዝብ በቀዝቃዛ ዘር ማጥፋት አስተናግዷል እና ብዙ ባላባቶችን፣ ታሪክ አዋቂዎች የሚባሉ ጀግኖች የሚባሉ ይህን ወሰን የሚጠብቁ የነበሩ ከዶራሪ የተለያየ ስም የተጠፈባቸው ፊውዳል ናቸው መሳፍንት ናቸው ላቀንቃኞች ናቸው እየተባለ እንዲጠፉ ምክንያት ተደርጓል። አሁን ፌዴራል መንግስትም በክልሉ ፀጥታ ኃይልም በአካባቢ ማህበረሰብ ትግል በአማራው ትግልም በጎንደሬው ትግል አሁን ይህን አጋጣሚ ይህን ነፃነት አካባቢውን አገኝቷል። ይህን ስናገኝ ይህንን አጋጣሚ ተጠቅመን ራሱ ህዙ በራሱ እያስተዳደርን ያለው በጊዜው አስተዳደር ቢሆን፣ ስለዚህ ይህን አስተዳደር ባለበት ሁኔታ የትግራይ ጊዜው አስተዳደር ደግሞ አንቀበለውም ብቻም ሳይሆን ቲፒኤልኤፍም ትነግም በየትኛው ዓለም አቀፍ ይህን አካባቢ የትግራይ አካል ነው እያለ ሲጮህ እየሰማ ነው። አንዳንድ የዓለም አቀፍ መንግስታት ነን የሚሉ ይህን አካባቢ የትግራይ እንደሆነ አይነት መግለጫ የሰጡ አካሎች አሉ። ማህበረሰቡ እኔ ብቻ ሳይሆን እንዴት ተቃውሞ እንደገለጸ እንዴት እናስቆጣው ከሳምንታት በፊት በሰልፉ አይታቸዋል። ሴቶቹም ባሎቻችንን አጥፍተውብናል፣ ልጆቻችንም ጠፍተዋል። ስለዚህ እኛን የዓለም ማህበረሰብም መንግስታትም ሊያዳሙጥን ይገባል በሚለው ተቃውሞ ተመልሰ ወደ ሁለተኛ ባርነት መግባት አይገባንም የሚሉ ተቃውሞዎች በተለያዩ አካባቢ ወረዳዎችን መግለጫ እና ሰልፎች ተካሂደዋል። ስለዚህ እመነቀበለው በምክንያት ነው። ወደ ትግራይ ሲያደርጉት 27 ዓመት 30 ዓመት ትህነግን ሲያስተዳድረው አካባቢ አሳምኖም አልነበረም። አንደኛ ማንነቱን ቀምቶ በጉልበት ወሮ የትግራይ አካል አድርጓል። ይሄን ማህበረሰብ በታሪክም በማንነትም በስነ ልቦናም ትግራይ የሚያሰኘው ነገር የለም ብለን ደጋግመን ገልጸናል። ትግርኛ ይናገራሉ ከሚል በዘለለ ሌላ ምንም አይነት ማንነት የለውም። ሌሎች የማንነት መገለጫዎች ግን ጎንደሬ እንደሆነ አማራ እንደሆነ ነው የሚገልጽው ዘን። ስለዚህ በዚህ ምክንያት እኛ በህግ ስንከራከር ቆይተናል። መንግስትም እስካሁንም ይህን እውቅና ይስጠው፣ ተገቢውን ድጋፍ የሚደረግለት ይገባል። ማህበረሰቡን በተለያየ መልኩ በጦርነትም ተጎድቷል፣ ተሳዷል። ብዙ አባት ያጡ ልጆች አሉ ይህን የስነ ልቦና የማዳን ስራ መሰራት መቻላል። አሁን ተመልሶ የትግራይ አካል ነው የሚለው አካላት ግን እንደገና ቲፒኤልኤፍን የያዘውን አቋም ይዘው ስለመጡ እኛ አይደንቀንም። ስለዚህ ለሁሌም እነዚህ አካላት ግዛትን የመስፋፋት እንጂ የሰዎችን ልጅን ሰብአዊ መብትን የመጠበቅ ተፈጥሮም ስለሌላቸው እየነገርን ነው ትክክል አይደለም። እነሱ ግዛት ብቻ ማየት አይገባም። ማህበረሰቡ ጥያቄው መመለስ አለበት የሚለው ብዙዎች የትግራይ ተወላጆችም ይህን ጥያቄ ይህን ሀሳብ ትክክል ነው የሚል ሀሳብ ይሰጣሉ። ይህን ሀሳብ ካልመለሱ እኛ አብረን መኖር አንችልም የሚልም በቀና አመለካከት ይታያል። ሌላው የሚነገረው በዚህ በትግራይ ጦርነት ውስጥ የተሳተፉት የተለያዩ አካላት የኤርትራ የአማራ ሚሊሻ ወይም ልዩ ኃይል እና የኢትዮጵያ መከላከያ ሰራዊት እንደሆነ ነው የሚነገረው ና የኤርትራ ሰራዊት ይውጣ ሲባል፣ እንዲሁም የአማራ ልዩ ኃይል ና ሚሊሻም ክልሉን ለቆ ይውጣ የሚልም ነገር በውጭ መገናኛ ና በአንዳንድ ወገኖችም ተነግሯል። ስለዚህ ያሉት አስተያየት ምንድን ነው? ይህንን አተሳሰብ የአሸባሪው ሆነ አተሳሰብ ነው ጥያቄውን ላለመመለስ ሲል የሞተበት የተቀበረበት አተሳሰብ ነው። ይህን አተሳሰብ ተመልሰው የትግራይ አካል ነው በማለት ለማሰብ ተፈልጎ ከሆነ እኛ ደጋግመን ተናግረናል። የአማራ ልዩ ኃይል ከትግራይ መሬት ስንዝርም ቢሆን አልተሻገረም። እኛ መሬታችን ተከዜ መለስ አማራ እንደሆነ ጎንደር እንደሆነ እናውቃለን። ይህን ኃይል ከዚህ ቦታ ነው ያለው። ይሄ ደግሞ የጎንደር አካል እንጂ የትግራይ አካል አይደለም። ስለዚህ በቦታው ነው ያለው ከቦታው ደግሞ ማንን ሊያስወጣው አይችልም። ስለዚህ ለሁሉም መንግስት አለን። በሌሎች የውጭ ሀይሎችን አዛዥነት የኢትዮጵያ መንግስትም ይኖራል ብለን አናስብም። ተደጋጋሚ መንግስትም እየገለጸ ነው ያለው የውጭ ጣልቃ ገብነት ለእኛ እንደማይጠቅመን በውጭ ጣልቃ ገብነትን ጉዳያችን መፈጸም እንደማንችል ትግራይ ህዝብም ቢሆን ይህን ሀቅ ያውቃል በማኒፌስቶውን ያሰፈረውን ጉዳይ ተግባራዊ ካልሆነ ሞች ያድራለሁ የሚል የትህነግን አተሳሰብ ካልሆነ በስተቀር የአማራ ልዩ ሀይል ከትግራይ መሬት እንደሌለ ትህነግም ጨምሮ የትግራይ ኤሊቶችም ጨምሮ ያውቁታል ማለት የወራሪ አተሳሰብ የተስፋፊ አተሳሰብ አባዜ ካልሆነ የአማራ ልዩ ሀይል ከቦታው ተሻግሮ አገሩም እንኳ ቢሆን የትግራይም ግን አሁን ባለው ሁኔታ ከአንድ ክልል ሌላ ክልል ሄዶ ይህና ሀይል አልሰፈረም። ሁለተኛ ደግሞ ትግራይ ሄዶ ቢሰፈስ ኢትዮጵያ አይደለም? የትግራይ ጸጥታ የትም ቦታ ሄዶ መኖር ይችላል። የአማራ ልዩ ሀይልም የኢትዮጵያን ሉዓላዊነት የሚዳፈር ሀይል በሚኖርበት ህግን አደጋ ላይ በሚወድቅበት ጊዜ ለምን ሽሬ ሄዶ ቢዋጋ ምን ችግር አለ? ነገር ግን እንደዚህ አልሆነ። ስለዚህ ይህን አተሳሰብ የጠበበ በዘረኝነትን ባይሄዱ ባያሱ ጥሩ ነው ብዬ በእግረ መንገዴም ለማለት እፈልጋለሁ። በተረፈ ግን አሁን ያለበት ይህን ኃይል ከቀጠናው ውጭ ሌላ ቀጠና አልሄደም የሚለው ደረጀ ከኮሎኔል ደመቀ ዘውዴ ጋር የጀመረው ውይይት አልተጠናቀቀም። በሌሎችም ሰብአዊና የጸጥታ ጉዳዮች ላይ የተለዋወጡት በሌላ ምሽት ይቀርባል። በነገራችን ላይ የትግራይ መንግስት ያወጣው ነው የተባለና ሰባት ነጥቦችን ያዘለ የድርድር ተኩስ አቁም ላይ ለመድረስ በሚል የወጣ የቅድመ ሁኔታዎች ዝርዝር ሰነድ የህወሓት ቃል አቀባይ የሆኑት ጌታቸው ረዳ ዛሬ በትዊተር አሰራጭተዋል። ከቅድመ ሁኔታዎቹ የመጀመሪያው የአማራና የኤርትራ ወራሪ ኃይሎች ከትግራይ ወጥተው ከጦርነቱ በፊት ወደ ነበሩበት ግዛት እንዲመለሱ ይላል። በዚህ ዝርዝርና በሌሎቹም ነጥቦች ላይ የኢትዮጵያንና የኤርትራን መንግስታት እንዲሁም ሌሎችም የሚመለከታቸውን ወገኖች ምላሽ ለማግኘት ጥረት ጀምረናል። በነገው ምሽት ከሙሉ ዘገባ ጋር እንመለሳለን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ሶሎሞን አባተነኝ የማስተናግዳችሁ። ወደ ተከታዩ ዝግጅት ላሸጋግራችሁ። ተከታዩ ቅንብር ከዩናይትድ ስቴትስ መንግሥት አወቃቀርና አሰራር ጋር ያቆየናል። የአሜሪካ ድምፅና ሸገር ኤፍኤም 102.1 በመተባበር ከሚያቀርቡላችሁ ዝግጅቶች አንዱ ነው። እያንዳንዱ ሀገር የሚያገኘው የሚመጥነውን መንግስት ነው። በ18ኛው መቶ ክፍለ ዘመን ሁለተኛ አጋማሽ አጋማሽና በ19ኛው መጀመሪያ የኖረው ፈረንሳዊ የህግ ሰው ዲፕሎማት ጸሐፊና ፈላስፋ ጆዜፍ ዶሜስትር ነው ይህንን ያለው። እያንዳንዱ ሀገር የሚገባውን መንግስት ያገኛል፣ ወይም ሌሎች ሲተረጉሙት ህዝብ የሚገባውን መንግስት ያገኛል፣ ወይም ደግሞ ህዝብ የሚያገኘው የሚተካከለውን ወይም የሚመጥነውን መንግስት ነው። መንግስቱን አይተህ የህዝቡን ማንነት ትረዳለህ እንደማለት። ህዝብ ስልጣን ይሰጣል፣ ወይም ስልጣኑን ያስነጥቃል። ወጣም ወረደ ስልጣን የህዝብ ነውና አንድም በፍቃዱ በድምፁ በመረጠው መንግስት ይተዳደራል። ሳይመርጠው ከሚያስተዳድረው ጋር ከታረቀም ያ መንግስት እንዳደረገው ይሆናል። እምቢ ካለም የፍቃዱ እስኪሞላ የኔ የሚለውን እስኪ ቀዳጅ ይታገላል። ለማንኛውም ከዶሜይስትር አባባል ጋር የማይስማሙ አሉ። አነጋገሩ ትክክል ነው ብያ አላምንም። ብዙ ጊዜ ህዝቡ የሚፈልገውን የማገኝበት ሁኔታ አለ። መሪዎች ገብተው አገባባቸውም እንዳይሆን ሆኖ ያን ህዝብ የፈለጉትን ይጩንበታል። ህዝቡ የፈለገውን አገኘ ወይም የሚገባውን አገኘ ማለት አይቻልም። አነጋገሩ እንግዲህ ምናልባት ሊባል የተፈለገው ህዝብ ቢፈልግ ተጣጥሮ ሊያገኘው የሚፈልገውን መንግስት ሊያገኝ ይችል ነበር በማይሆን ሁኔታ እየተገዛ ከሆነ ወይም አልጣረም ወይም አልታገለም ዝም ማለቱ፣ እንደዚህ ያለ መንግስት እንዲወድቅበት ሆኖ ይሆናል የሚባል ይሆናል። ግን ብዙ ጊዜ መንግስት የሚጫንበት ብዙ ሀገር አለ እና ህዝቡ የፈለገውን ወይም የሚመጥነውን አገኘ ማለት አይደለም። እንደዚህ ያለ መንግስት ሲቋቋም ፕሮፌሰር አዲኖ አዲስ አዲኖ አዲስ እባላለሁ። ማስተምረው ቱሌን ዩኒቨርሲቲ ነው። ቱሌን ዩኒቨርሲቲ ኒው ኦርሊንስ፣ ሉዚያና፣ አሜሪካ ውስጥ ነው። ማስተምረው ህገ መንግስት፣ ሰብአዊ መብት፣ እንደገና ደግሞ የአሜሪካ አስተዳደር ውጭ ሀገራት ያለውን አገጣጠም፣ ፎሪን ፖሊሲ ማለት ነው። ፎሪን አፌርስ ብዬ ነው ማስተምረው ስለ ሀገሪቱ ጸጥታ ሴኪሪቲ አስተምራለሁ። በዘመናዊ ውሳቤና ተግባር የህዝብ ስልጣን የሚሰራባቸው ከቀጥተኛ ዲሞክራሲና ከውክልና ዲሞክራሲ አንስቶ የተለያዩ የዲሞክራሲ አይነቶች ጽንሰ ሀሳቦችና ትግበራዎች ቢኖሩም የሰፋ ተቀባይነት ስላለውና ዛሬ በበዛው የዓለም ክፍል ስለምናየው የውክልና ዲሞክራሲ እንነጋገር። ቀጥተኛ ያልሆነ ዲሞክራሲ የውክልና መንግስት ምንድን ነው? ሰዎች ተመርጠው የሚመረጡበትን ነገር ለህዝቡ ተናግረው ህዝቡ ያን ሰምቶ መርጧቸው የሚፈጽሙት የህዝቡን ፍላጎት ነው። እርግጥ አንዳንድ ጊዜ መቼም እነሱን አስተሳሰብም ጨምረው ይሰራሉ። ህዝቡ እንግዲህ የመረጠው እኛ የምንነግራችሁን አርጉ ብቻ ሳይሆን ጠቅላላው እንደዚህ ነው፣ ግን ያደረጋችሁት እኛም ንገሩን እኛም መፈለጋችን አለመፈለጋችን እናስታውቃለን። ነው እንግዲህ ነገሩ። አጠቃላይ ምንድን ነው ህዝብ ወካዩን መርጦ ወካዩ የማይጠቅመው ከመሰለ ወካዩን የሚያባርበት የሚያስወግድበት ሁኔታ ያለበት አስተዳደር ነው ማለት ነው። ዴሞክራሲ ከስሙ ከአነሳሱና ከበዛው ትርጓሚውም በህዝብ ለህዝብ በሚቋቋምና በሚሰራ መንግስት የሚመራ የብዙሃን የበላይ ተደማጭነት የሰፈነበት ስርዓት በመሆኑ ብዙ ፖለቲከኞችና ምሁራን ይስማማሉ። ዴሞክራሲ ማለት እንግዲህ ህዝቡ ራሱን የሚመራበት አስተዳደር ማለት ነው። አንዱ ከአንዱ ሳይበልጥ ዜጋ በሙሉ ራሱን የሚመራበትን ወይም የሚወክለውን አስተዳደር የሚመርጥበት ሁኔታ ሲደራጅ ነው። እንግዲህ ራስን በራስ ማስተዳደር ለሁሉም ክፍት የሆነ አንዱ አንዱ ሳይበልጥ በዚህ ውስጥ በአንዳንድ ሀሳቦች ላይ በአንዳንድ የአስተዳደር ጥያቄዎች ላይ የማይስማሙ ሰዎች፣ የማይስማሙ ቡድኖች፣ የማይስማሙ ዜጎች ሊኖሩ ይችላሉ። በዲሞክራሲያዊ ስርዓት ውስጥ የሁሉም ድምፅ የሚሰማበት ስርዓት ከሆነ እንዴት ይፈታል? እንዲህ አይነት ልዩነት፣ ትልቁ ጥያቄ እሱ ነው። እንግዲህ የውክልና አስተዳደር የተመረጠበት አንዱ ምክንያት እሱ ነው። የተመረጡት ሰዎች እርስ በርስ ተወያይተው እንካ ተቀበል ስጠኝ ብለው ተነጋግረው የሚወስኑበት ሁኔታ ይመጣል ማለት ነው። እንግዲህ ብዙ ህዝብ የተለያየ አስተያየት አለው። እንደዚህ ያለ ቦታ ላይ የሚሆን ውሳኔ ሊወሰን የሚችለው መስጠትና መቀበል ሲኖር ነው፣ ቶለራንስ ሲኖር ነው፣ መነጋገር ሲኖር ነው፣ መደማመጥ ሲኖር ነው፣ የእኔ ብቻ ነው እውነቱ ብሎ ማሰብ ሲቀር ነው። ፓርላማውም ቢሆን ኮንግሬሱም ቢሆን እዚያ የሚነጋገሩትና የሚወያዩት የራሳቸውን እኔ ያልሁት ይሁን የማያስብል ሁኔታ ባለበት ነገር ነው። ሁሉም ተመርጦ የመጣው ወክሎ የመጣው ህዝብ አለ፣ የእኔ ብቻ ነው ብሎ ሊናገር አይችልም። ሌላውንም ማዳመጥ አለበት እና የተለያየ አስተሳሰብ ያለበት ሀገር የተለያየ ሃይማኖት ያለበት ሀገር፣ የተለያየ ዘር፣ ኤትኒክ ግሩፕ ያለበት ሀገር ተደማምጦ እና ቋንቋዎች እና ጎሳዎች አዎ ያሉበት ሀገር ተነጋግሮ ያንተን ንገረኝ፣ የኔን ልንገርህ እና እንስማማ ብሎ ተስማምቶ የሚሰራበት ሁኔታ ነው እንጂ የአንዱ ብቻ ሊጫን አይቻልም ማለት ነው። የብዙሃን ድምፅ እዚህ ቦታ ላይ እንዴት ነው የሚታየው? የብዙሃንና የአናሳዎች ድምፅ በዲሞክራሲ ውስጥ። በጣም ጥሩ ጥያቄ ነው። እንግዲህ በአጠቃላይ ዲሞክራሲ በዚህ በውክልና አስተዳደር ብዙሃን ያለው እንግዲህ ሜጆሪቲ ማለት ይመስለኛል። ብዙሃን እንግዲህ ውሳኔ ወስነው ውሳኔው በአጠቃላይ እንግዲህ በብዙሃን የተወሰነው ነው እንግዲህ አስተዳደር የሚሆነው ነገር። ግን የማይኖሪቲ አማርኛውን ብትለግሰኝ ህዳጣ ነው። የእነሱ ራይት መጠበቅ አለበት። አንደኛ ሰብአዊ መብታቸው መጠበቅ አለበት። አንዳንድ መንግስታት ደግሞ እነዚህ ንሳን አይሆንም ካሉ የማይሆን ነገር አለ ብሎ የሚወስነው ነገር አለ የማይኖሪቲ ቪቶ የሚባል ነገር አለ። ግን አብዛኛው ምንድን ነው? እርግጥ እነዚህ ማይኖሪቲስ ሊያሸንፉ ባይችልም የነሱ አስተሳሰብ እና የነሱ ፍላጎት በማጆሪቲው መጠበቅ ይኖርበታል። እንግዲህ ሂዩማን ራይት ነው እንግዲህ መጠበቅ አለበት። ከዚያ ሁለተኛው ነገር ምንድን ነው? አንዳንዱ አስተዳደር እንዲያውም ሁሉም ነው እንጂ ገለልተኛ የሆነ የህግ ተንታኝ ወይም የህግ ተርጓሚ ጁዲሻል ኢንዲፔንደንስ የሚባለው ነው። እንደሱ ያሉ ነገር አለ። የህግ አካሉ ነፃ ከሆነ ብዙሀኑም የንሱም ቁጥር ለመበደል ቢፈልጉ ያ ገለልተኛው የህግ ተርጓሚው ቡድን ሊቆጣጠር ይችላል ማለት ነው። በዚያ በኩል ደግሞ እንግዲህ የኖሳን መብት ይጠበቃል። በጣም አስፈላጊ ነው፣ ነፃና ገለልተኛ ዳኛና ተርጓሚ በጣም በጣም አስፈላጊ ነው። ይህ ስርዓትና አሰራር የዲሞክራሲ አባት ተብሎ ከሚጠራው የዛሬቱ ግሪክ የያኔዋ አቴና መሪ ከክርስቶስ ልደት በፊት አምስት መቶ ዓመት ገደማ ከኖረው ክሌስቴኔስ አንስቶ ይታወቃል። እርሱ ዲሞክራቲያ ይለው ነበር። እንዲያውም ግሪካውያን ለዛሬው ዓለም ካበረከቱት ትሩፋት ሁሉ አንዱ ያኔ ለሁለት ምዕት ዓመታት የተጓዙበት ዲሞክራሲያዊ ስርዓት ግዙፍ ቦታ እንዳለው መዛግብትና ምሁራን ይናገራሉ ዴሞክራሲያዊ ሥርዓቶች፣ መንግሥትና አስተሳሰቦች በዘመነኛውና በቅጡ በተመዘገበው የሰው ልጅ ታሪክ ውስጥ ትርጓሜያቸውንና ቅርጾቻቸውን እየቀያየሩ እየጠፉና እየተነሱ እስከ ዐሥራ ስምንተኛው መቶ ክፍለ ዘመን ዘልቀዋል ለንግግራችን የተጨበጠ ማሳያና ማገናዘቢያ ይኖረን ዘንድ ዛሬ በመላው ዓለም የዲሞክራሲ አውራና ፋና ተምሳሌትም ሆኖ የሚነሳውን የዘመናዊው ዲሞክራሲ አባት በሚባሉት ጆርጅ ዋሽንግተን በ18ኛው መቶ ክፍለ ዘመን ሁለተኛ አጋማሽ የተመሰረተውን ላለፉት ሁለት መቶ አርባ ዓመታት ጸንቶ የሚገኘውን የዩናይትድ ስቴትስ ዲሞክራሲ የመንግስቱን አመሰራረት፣ አወቃቀርና አሰራርን ፈትሽ የዩናይትድ ስለዚህ ህገ መንግስት፣ እንዳልኸው አንድ ሁለት መቶ አመት በላይ ሁኖታ መንግስቱ ያቋቋመው እንግዲህ እሱ ነው። መንግስቱን ሲያቋቁመው ሶስት የአስተዳደር ክፍሎች አስመልክቱ ነው የመሰረተው። አንዱ ህግ አርቃቂ ኮንግሬሱ፣ አንዱ ህግ ተርጓሚ እንግዲህ ሱፕሪም ኮርቱ እና ሌሎችም ዳኞች፣ አንዱ ደግሞ ህግ አስፈጻሚ ኤግዘከቲቭ ብራንች ሉታ እነሱ ሶስቱ የተለያዩ የአስተዳደር ክፍሎች ሆነው ተመሰረቱ። ከዚያ በላይ ደግሞ ፌዴራሊዝም የሚባል ስርዓት ተቋቁሟል። እንግዲህ አሜሪካ አምሳ ስቴቶች አሏት፣ እና ፌዴራሊዝም ማለት እንግዲህ የአሜሪካን መከለኛው አስተዳደር እና የእያንዳንዱ ስቴት አስተዳደር እንዴት ይጋጠማሉ፣ እንዴት ይገናኛሉ ነው። እሱንም ያረቀዋል ህገ መንግስቱ። ይህ የዛሬቱ ዩናይትድ ስቴትስ የምትመራበት ዲሞክራሲ መሰረቱ ያደረገው ሊበራል ወይም በስፋት የምዕራብ ዲሞክራሲ የሚባለው ጽንሰ ሀሳብ ነጻነትን መሰረት ያደረገ ነው። የግለሰብ ነጻነትና መብቶች፣ በማዕከላዊ እቅድ የማይታዘዝ በግል ሀብት ላይ የተመሰረተ ገበያ መር ነጻ ምጣኔ ሀብት፣ በምርጫ ብቻ የሚያዝ የህዝብ ስልጣን፣ ስልጣን በተለያዩ የአወቃቀር ምሰሶዎቹ የተከፋፈለበት ሚዛን የሚጠብቅና ቁጥጥር የሰፈነበት መንግስት። ኮንግሬሱ ሴነትና ሀውስ ኦፍ ሪፕሬዘንታቲቭስ ይባላሉ ሁለቱ እያንዳንዳቸው በብልጫ ድምፅ ያሳልፋሉ። ሴነት የሚባለው ነው እንግዲህ የህግ መምሪያ ምክር ቤት፣ የታችኛውን የህዝቦች ምክር ቤት እንግዲህ እንበለውና እያንዳንዳቸው እንግዲህ ያሳልፉታል። ያን ህግ ይሁንልን ብለው የሚፈልጉት በብልጫ ምርጫ ያሳልፉታል። ህግ ከመሆኑ በፊት ያ ወደ ፕሬዚደንቱ ይቀርባል። ፕሬዚደንቱ ከፈረመው ህግ ይሆን። ፕሬዚደንቱ ካልወደደው አልፈልገውም ብሎ ይመልሰዋል። አልፈልገውም ብሎ ሲመልሰው የህግ መምሪያና የወሳኝቶቹ ሁለቱ እንደገና ይመለከቱታል። ይመለከቱና እያንዳንዳቸው በሁለት ሶስተኛ አብላጫ ምርጫ እንደገና መልሰው ካሳለፉት ፕሬዚደንቱን ባይፈልገው ህግ ይሆናል። እሷ አለመፈረሙ አሁን ምንም ለውጥ አያመጣም። ዋናው ነገር ምንድን ነው? ሁለቱም የተለያዩ ክፍሎች እንዲስማሙበት ይፈልጋል። ምክንያቱም ሀገርን ሊጠቅም የሚችለው ነገር የተለያዩ የአስተዳደር ክፍሎች ሲስማሙበት ነው ብሎ ስለሚያስብ ነው። እንግዲህ ፕሬዚደንቱ የሚመረጠው ራሱን ችሎ ነው፣ እንደ ኢትዮጵያ አይደለም። እንደዚህ በሚሆንበት ጊዜ እነዚህ ተወካዮች ያወጡት ህግ ከህገ መንግስቱ ጋር የሚጋጭ ቢሆን ምንድን ነው የሚሆነው? እንግዲህ እዚህ ላይ ነው የዳኞች ስራ። ያ ህግ እንግዲህ በሁለት ሶስተኛ ምርጫ አጽድቀው ህግ ሆነን እንበለ እና ግን ያ ህግ ህገ መንግስቱን ተጻረረ እንበለ፣ የዚያን ጊዜ ይሄ ህግ ህገ መንግስቱን ተጻሯል ብሎ የተለያዩ ሰዎች ወደ ፍርድ ቤት ይወስዱታል። ወደ ፍርድ ቤት ሲወስዱት እንግዲህ ፍርድ ቤቱ ይወስናል። ፍርድ ቤቱ ነፃ ገለልተኛ የሆነ ስልጣን ያለው ስለሆነ ይህ ህግ ከዚህ ከህገ መንግስቱ ጋር ተጻሯል ካለ ያ ህግ ህግ አይደለም ማለት ነው፣ ይወድቃል። ኮንግሬሱን ቢያሳልፈው ኢቭን የምክር ቤቱ ብቻ ሳይሆን ፕሬዚደንቱን ቢስማማበት እና ቢፈርመው እሱ መፈረሙ ምክር ቤቱ ማጽደቁ ህጉን ህግ ሊያደርገው አይችልም። ህጉ ህገ መንግስቱ ጋር ካልተስማም እና ፍርድ ቤቱ ይወስነው። የዩናይትድ ስቴትስ ህገ መንግስት አንቀጽ አንድ የመንግስት ቁጥጥርና ሚዛን ይላል። ስለዚህ የሥልጣን መከፋፈልና ሚዛን መጠበቅ አስፈላጊነት የህገ መንግስቱ ነዳፊና የዩናይትድ ስቴትስ ሁለተኛው ፕሬዚደንት ጆን አዳምስ እንዲህ ጽፈዋል። በሰው ልጅ ተፈጥሮ ውስጥ ያለውን ወደ አምባገነንነት የመሳብ አዝማሚያ መቆጣጠርና ማዕቀብ የሚቻለው እነዚህ እያንዳንዳቸው ስልጣኖች ከሌሎቹ ሁለቱ ጋር ያላቸው ሚዛን ሲጠበቅ ብቻ ነው። አንድም ሶስትም በሆነውና ምሰሶዎቹ ወይም ክንፎቹ የየራሳቸው የተናጠል ኃላፊነት ያለባቸው እኩል አካላት ቢሆኑም በህዝብ ተወካዮች ፊት ቀርበው እንዲጠየቁም የቁጥጥር ስርዓቱ ያዛል። በሰኔ 2011 ዓ ም የተወካዮች ምክር ቤቱ ይዞት ለነበረ ጉዳይ ቀርቦ ማብራሪያ እንዲሰጡ ተጠይቀው የነበሩ ሁለት የአስፈጻሚው ክንፍ ባለሥልጣናት ምላሽ ሳይሰጡ በመቅረታቸው ብዙ እንደራሴዎች ተበሳጭተው ነበር። የኒውዮርክዋ እንደራሴ አሌግዛንድራ ኦካዚዮ ኮርቴዝ አንዷ ነበሩ። I don't want to issue a subpoena. Nobody wants to be in a position where you have to issue a subpoena of an administration official because we are a co-equal branch of government. Ani asked daj matriya malak alfelgim. Ande mengist bal sultan zi qarbo qal ndi sat matriya le malak yemigeddedbet huneta ust. መግባት ማንንም አይፈልግም ምክንያቱም ሁላችንም እኩል የሆነን የመንግስት ከንፎች ነን እናም ጥያቄ በጠየቅን ጊዜ መልስ ይሰጠናል ብለን መጠበቅ ይኖርብናል። ሳናገኝ ስንቀር ግን ስራችንን ለማከናወን እንገደዳለን። ማንም መጥሪያ መላክ አይፈልግም። ዛሬ ግን ሚኒስትሩና ጠቅላይ አቃቢ ህጉ አቻ ከሆነው የመንግስቱ ክንፍ ጋር ለመተባበር ፈቃደኛ ሳይሆኑ በመቅረታቸው ሌላ አማራጭ አይኖርንም። ይህ የህግ የበላይነት ጉዳይ ነው። ይህ ለተቋሞቻችን ሊሰጥ የሚገባው ክብር ጉዳይ ነው። ይህ እንደ አንድ አካል እንደ ዩናይትድ ስቴትስ የተወካዮች ምክር ቤት የስልጣናችን እና የዩናይትድ ስቴትስ ወጥ ቁመና ጉዳይ ነው። እንግዲህ እኮ ሰዎችን ብዙ ችግር አለ። አብሮ መኖር ቀላል ነገር አይደለም። እንግዲህ ዴሞክራሲ እንግዲህ የአብሮ መኖር ስልት ነው። አንዱ ምንድን ነው? እንዴት አርገን ተቻችለን እንኑር ብሎ የሚጀመርበት አስተዳደር ነው እና እንግዲህ ሰው እንደሆናችን መጠን አንዱ አንዱን ልብለጥ አንዱ አንዱን ልዝረፍ አንዱ አንዱን ልጨቁን ብሎ ማሰቡ አይቀርም እና ሁልጊዜ ትግል አለ። ዴሞክራሲ ይህን ያህል ጊዜ ኑሯል፣ ግን እያየነው ነው። አሁን በጣም ብዙ ጫና አለበት በየቦታው ማለት ነው። ይህ እንግዲህ ከሰው ሁኔታ ጋር የተያያዘ ነው። ይህ አብሮ የመኖር ስም። ስምምነት ለሁሉም ጠቃሚና ትርፋማ እንዲሆን ለማድረግ የተመረጠ የዲሞክራሲ መንገድ፣ ነጻነትና ስልጣን ደፋቸውን እንዳይስቱም የቁጥጥርና የሚዛናዊነት አቀራረጽና ድንጋጌው ዘብ እንደሚቆም ሰነዶች ያሳያሉ። ለአሁኑ የዩናይትድ ስቴትስ ሕገ መንግሥት መሠረት አኑሯል የሚባለውን አሁንም ሕያው ሆኖ እየሠራ ያለውን በዛሬው ዓለም እጅግ አንጋፋ የሚባለውን የማሳቹሴትስ ሕገ መንግሥት የጻፉት ጄምስ ማዲሰን ነጻነት ነጻነትን ያለ አግባብ በመጠቀም አደጋ ላይ ሊወድቅ ይችላል፣ ስልጣንን ያለ አግባብ በመጠቀምም ብለው ነበር። አርባ አምስተኛው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስልጣናቸውን ያለ አግባብ ተጠቅመዋል ብለው ያመኑ እንደራሴዎች በሕግ መወሰኛ ምክር ቤቱ ፊት ክስ የመሰረቱባቸው ጊዜ የኒው ጀርሲው ሴናተር ባብ ሜኔንዴዝ ቆመው ሲሞግቱ እንዲህ ብለው ነበር። In the system of checks and balances laid out by our framers in the Constitution with three co equal branches of government at times working with each other. Zari Zi Yakomkut Abre <inaudible> N Disaru <inaudible> and Dachou Belachom Lai Kutr and Dadargu Sost Kulihonu Yemungstunkumch Begamungistust Yekarsu Masracho Chachin Yenet Defut Yekutran Namizanen Yemasta Bek Srat Yemalenawat Amanhonyeno. Yekutran Namizan Sratnow. የሪፐብሊካችንን ደህንነት ከአምባገንነት የሚከላከል እናም በሕዝብ ለሕዝብ የቆመው መንግስታችን አብርሃም ሊንከን እንዳለው ከምድር የማይጠፋ መሆኑን የሚያረጋግጥልን እነዚህ አስተዳደር ክፍሎች ቢለያዩም አብረው መስራት አለባቸው። ተለያይተው የሚኖሩ አይደሉም። አብረው እንዲሰሩ ነው የተፈጠሩ። በዚህ የሚዛንና የቁጥጥር ስርዓት ተቀማጭን ፕሬዚደንትና ለዕድሜ ልክ የሚሰየሙትን ዳኞችን ፈጽመዋል የሚባል ሀገርን የሚጎዳ ተግባር ቢኖር መጠየቅ ይቻላል። የፍትህ ሚኒስቴሩ የጻፈው ነገር አለ የጻፈው ነገር ምንድን ነው የሚለው ፕሬዚደንቶች ፕሬዚደንት በነበሩበት ጊዜ በወንጀል ሊከሰሱ አይችሉም ብሎ እንግዲህ ደምድሟል ፍርድ ቤት ገና እሱን አልወሰነውም ምክንያቱም ይሄደ የለም ነገር ግን ኢምፒችመንት አለ የማስወገድ ከፈለገ ምክር ቤቱ ሊያስወግደው ይችላል ፕሬዚደንቱ የጦር ወንጀል ወይም የሰብአዊ መቤት ወንጀል ወይም የእልቂት ወንጀል ፈጽሟል ብሎ ሊያባረው ይችላል እንግዲህ ሃይ ክራይምስን ሚስ ደሜና ይላል። እንግዲህ ከፍ ያለ የወንጀል ጥፋት እና የሥነ ምግባር ጉድለት። አዎ እንዲያውም በእውነቱ ሲሆን ለማባረር በኢምፒችመንት ፕሬዚደንቱን ምክር ቤቱ ስለሚወስን ወንጀልም መሆን አያስፈልገው አገሪቱን የሚጎዳ ጥፋት። እንዲያውም ስታዩ ይሄ ፌዴራሊስት ፔፐር የሚባሉ አሉ። መጀመሪያ እነ ማዲሰን እነ ሃምልተን ዋና ዋና መስራቾቹ የጻፏቸው ወረቀቶች አሉ። ኒውዮርክ ህገ መንግስቱን እንድታጸድቅ የጻፏቸው። እነሱን ስትመለከት በጣም ፈርቶ የነበረው አገሪቱን የሚጎዳ ነገር ፕሬዚደንቱ ያደርጋል፣ ወንጀል ቢሆንም ባይሆንም ግን አገሪቱን የሚጎዳ ደግሞ እንዲ ቀላል ነገር እንዲህ አርጓል አርጓል ብሎ ቢኮነንና ወደ ህግ መወሰኛው ምክር ቤት ቢሄድ ስልሳ ሰባት ሴናተሮች ያስፈልጋሉ። እሱ ራሱ ቸክ የሚያደርገው ነው። ፌዴራል ስርዓት ላይ የቆመው የዩናይትድ ስቴትስ መንግስት በሚዛንና በቁጥጥር የሚተሳሰረውና የሚጠባበቀው አንዱ ክንፍ ከሌላኛው ጋር ብቻ ሳይሆን ህግ የሚያረቀው በሀገሪቱ ገንዘብ፣ በጀትና ግብር ላይ የሚያዘው፣ ውሎችን የሚያጸድቀው፣ ጦርነት የማወጅ ስልጣን ያለው የተወካዮች ምክር ቤቱም በህዝብ ስልጣንና በግዛቶቹ ወይም በስቴቶቹ ህሉና መካከልም የተመጣጠነ ግንኙነት እንዲኖር ሆኖ የተዋቀረ ነው። የህግ መወሰኛ ወኪሎች የሚወክሉት ስቴቶቹን ነው። እያንዳንዱ ስቴት ሁለት ሴናተር አለው፣ ወኪል አለው። እያንዳንዱ ስቴት ትንሽም ብትሆን ትልቅ፣ ለምሳሌ ዋዮሚንግ የምትባል ስቴት አንድ አምስት መቶ ሺህ ገደማ ህዝብ ነው ያላት፣ ካሊፎርኒያ አርባ ሚሊዮን በላይ አለው። ካሊፎርኒያና ዋዮሚንግ እኩል ነው ያላቸው ወኪል፣ እና የስቴቶቹን መብት ለመጠበቅ ተብሎ ነው የመጣ። በዚህ የገዘፈ መንግስትና ሀያል መዋቅሮቹ መስተጋብርና መፋጠጥ መካከል ታዲያ የህዝብ ቦታ አቅሙና ዋስትናው ያለው የት ይሆን? ዶክተር አዴ ነው እንግዲህ ቅድም እንደተነጋገር ነው የወኪላዊ አስተዳደር ይሄ ነው ይወክሉኛል ያልሃቸው ሰዎች የሰደድካቸው የማይመስልህን ነገር ካደረጉ የማባረር ስልጣንህ እንግዲህ አለ። የህግ መምሪያው ምክር ቤት በየሁለት ዓመቱ ይመረጣል። የህግ መወሰኛው ምክር ቤት በየስድስት ዓመቱ ይመረጣል። እንግዲህ አንዱ እንግዲህ ምንድን ነው ህዝብ ሊያደርግ የሚችለው ለሚባለው ጥያቄ እንግዲህ የወኪል አስተዳደር እስከሆነ ድረስ ዋናው ልትጠቀመው ምትችል እንደ ዜጋ የምርጫ መብትን ነው። መምረጥ ይቻላል። ፕሬዚደንቱም እንግዲህ በየአራት ዓመቱ ይመረጣል እና ህዝቡ የሚጠይቃቸውና የሚያብላላቸው ነገሮች የምርጫ መወያያ ሊሆኑ ይችላል። እዚያ ላይ ነው እንግዲህ ህዝብ አዳምጦ ሰምቶ ይሆነኛል የሚለውን የሚጠቅም እዛ ውስጥም እንግዲህ በምርጫ ቦሃ ሆኖ በየጊዜው የተመረጠውን ሰው እንግዲህ ይህን አርግ ይህን አታርግ እያለ ይናገራል። ሄዶ ከቢሮ ይጠይቃል። የተመረጠው እንደገና ተመልሶ ወደ መረጠው ቦታ ሄዶ እንዲህ አድርገናል ብሎ ሲናገር የዚያን ጊዜ ጥያቄ ይጠየቃል። በየስብሰባው ማለት ነው እና ህዝቡ በየጊዜው የሚደረገውን ነገር ይሰማል፣ ይመረምራል። ምርጫ ሲመጣ ደግሞ በምርጫው የሚሆነውን ነገር ይወስናል። የስልጣን መሰረትና ምንጭ ህዝብ ነው። ለዚህ ደግሞ ለራሱ ሲል ኃላፊነቱን ሊወጣ የተዘጋጀ ሕዝብ ምርጫንና የምርጫ ጊዜን እንደ በዓል ይቆጥረዋል። ድምፅ የመስጠት የመምረጥ መብት በዩናይትድ ስቴትስ ታሪክ ውስጥ እጅግ የጎሉ ትግሎችና ትንቅንቆች የተካሄዱበት ሜዳ ነው። የዩናይትድ ስቴትስ መራጭ በምርጫው ደህንነትና በሂደቱና በውጤቱ ተአማኒነት አይደራደርም። ዩናይትድ ስቴትስ ውስጥ ለመምረጥ መብቃት በዜግነትም ይሁን በዕድሜ ታላቅ መታደል የሕይወት ዘመን ምልክት ተደርጎ ይወሰዳል። ሁሉም ነገር ታዲያ ለመምረጥ ከመመዝገብና የድምፅ ካርድ ከመያዝ ይጀምራል። ኃይል ነውና ካለበለዚያ አሜሪካውያን ሳይናገሩት የሚገነዘቡትን አንድ ቁም ነገር ላስታውሳችሁ፣ እያንዳንዱ አገር የሚያገኘው የሚመጥነውን መንግሥት ነው። ይቀጥላል። የተከበራቸው አድማጮች ለዛሬ ዝግጅታችን ወደ መጠናቀቁ ተቃረበ። ኢንዲፔንደንስ ዴይን እያከበራችሁ ላላችሁ እንኳን አደረሳችሁ። አብራችሁን ስለሆናችሁ ያስተናገድኳችሁ ሶሎሞን አባተ ከመላ ባልደረቦቼ ጋር ከልብ እያመሰገንኩ ከሬ ቻርልስ ውቢት አሜሪካ ጋር ልተዋችሁ። ሃፒ በርትዴይ አሜሪካ።